You're with SBS Radio. Find more great stories in your language at sbs.com.au. Ka SBS Radio download the madrogon na masigno thaleng bulu programon at date madin matanda michilula maradat sbs.com.au/samharikrigovnew. Ato sirakas <laughs> faw. ራሶ ቤት ውስጥ መላለሱ ከነበሩ ግለሰብ እጅ ፈልቆ በርሶ ጥበቃ ስር ለ21 አመት ለማቆየት የዋዛ ተግባር አይደለም። ለዛ ምንጩም አንዱ ትልቁ ነገር በተለይም ባለፉት 26 አመታት ኢትዮጵያዊነት ፈተና ላይ ወድቋል ከቶንም ለሀገሪቱ ሁሉና ስጋት ላይ ነው በተባለበት ወቅት ነው ይህን ሁሉ የከወኑት። በእርግጥ በሰብአዊ መብት ተከራካሪነቶም ለሀገሮ ድምፅ ሲያሰሙ በየመድረኩ በየአደባባዩ እንግዳ አይደሉም። የኢትዮጵያዊነት መንፈስ ውስጦ ሳይሞት ከቶሆንም እየጠነከረ የጎመራ ሄዶ አሁን ኢትዮጵያዊነት አንሰራርቷል። የኢትዮጵያ ሕልውና ማዕከል ሆኗል። ሌሎች እንዳውም መለያየቱ እንደማያዋጣቸው የትም እንደማይደርስ አውቀው ወደ መሀል መሰባሰቢያቸው የአንድነት ሙጫ ሆኗል ተብሎ የሚነገርበት ወቅት ላይ ተደርሰዋል። ሁሉ ለበረከቱት አስተዋጽኦ ትልቅ ሚና ያለው እና ኢትዮጵያና ኢትዮጵያዊነትን እንደምንድን ነው የሚገልጹት? ምን ማለት ነው ለእርሶ? አቶ ሲራ ከስፋው፣ ስሜቴን በጣም ነካኸው። እንደ ኢትዮጵያ እና ኢትዮጵያዊነት ቆንጆ ሀገር የለም። እውነቴን ነው። እኛ በእጃችን የያዝነው ወርቅ እንደ መዳብ ሆኖብን ነው እንጂ እኔና አካባቢ ያሉ ሰዎች የኢትዮጵያ ፍቅር ሁል ጊዜ ልባችን ውስጥ ሲንቦገቦግ ነው የኖረው። በአካል እኔ እዚህ ልሁን እንጂ መንፈሻ ኢትዮጵያ ውስጥ ነው ሁሉ ጊዜ እኔ ኢትዮጵያ ውስጥ እና ከአስተዳደግህም ነው ስለማይገባን ነው ነፃነት ምን እንደሆነ እንጂ እንዲህ በነፃነት ተጠብቆ እንዲኖር አፄዎቻችን፣ መሪዎቻችን ያደረጉት ተጋድሎ መላው የኢትዮጵያ ሕዝብ ከጫፍ እስከ ጫፍ ሁልጊዜ ያካሄደውን ተጋድሎ የሰጠውን መስዋዕትነት እኔ ጠንቅቄ አውቃለሁ እና ያንን የሚያውቅ ሰው ራሱን ያከብራል፣ አገሩን ይወዳል። ይሄ መለያየቱ ያልከው አቶ ካሳሁን እንግዲህ እኔ ከአርባ አመት በላይ በስደት ነው ያለሁት እና የዛሬ አርባ አመት ራሱ ይሄ የመገንጠል ነገር እኛ ኢትዮጵያውያን አይደለንም የሚል ነገር ሲነሳ ታዩ። እኛ አንድ ነን ልንገነጠል አንችልም፣ ልንለያይ አንችልም። ምክንያቱም ባህላችንም ሁሉ ነገራችን አንድ ነው። ይሄ እንደ ስካር የሚያደርገን ነገር ለጠላት መጠቀሚያ ነው የሚያደርገን። ሊቃርሙን የሚፈልጉ የውጭ ሀይሎች መጠቀሚያ ነው የምንሆነው ካልተጠነቀቅን ነው እና እንደው ከፈቀድክልኝ አንድ ጥሩ ምሳሌ ብሰጥ ደስ ይለኛል። አንድ ደቡብ አፍሪካዊ ጓደኛ አለ። ከእሱም ጋር እንግዲህ ጓደኝነታችን አሁን የሰላሳ ስምንት አመት ምናምን አካባቢ ይሆናል። እና ይሄ ጓደኛዬ አንደኛ አመት አብረን ተማረን። እኔ በነጻነት ስላደኩ ምንም አልፈራም። ፈረንጅ ይሁን አንድ ሰው አረብ ይሁን ጥቁር ይሁን ሁሉም ሰው ለእኔ እኩል ነው፣ እና ከሁሉ ጋር እኔ ጓደኛ ነኝ፣ ይጫወታለሁ፣ አወራለሁ። እሱ ግን ጭምት ነው። በኋላ አመቱ አለቀና ስለ አመቱ አሰሳ፣ እንዴት ነበር ይሄን አመት ያሳለፋችሁት? ተብሎ እንትን ሲባል እኔና እሱ ብቻ ነን ያለነው ጥቁሮች፣ እና እኔ ኢትዮጵያዊ ነኝ። ምንም ነገር የመጨቆን ምናም የሚባለው ሌላ ኃይል መጥቶ ሀገሬን ይዞ ሲያስጨንቅ አይቻላቅም። ስለዚህ ያየሁት እንግዲህ ደርግ ነው ኢትዮጵያን ሲያስጨንቅ እንጂ እንትን አላልኩም። ደርግም ኢትዮጵያዊ ነው እና እንዴት ነው አመቱ ሲባል ይሄን ይሄን ይሄን አልኩኝ እና የእሱ ተራ ሲደርስ ለእኔ ይሄ በጣም ከባድ አመት ነበር አለ። ይሄ በጣም ከባድ አመት ነበር ምክንያቱም ለኔ ከእናንተ ከፈረንጆቹ እኩል ቁጭ ብሎ ሌክቸር መውሰድ የማይገመት ነገር ስለሆነ ይህን ዓመት እኔ በጭንቅ ነው ያሳለፍኩት ብሎ ተናግሮ አሁንም ይጸጥተኛል። የልጁ የመጀመሪያ ልጁ የክርስትና አባት ነኝ እና ሁልጊዜ ምን እላለሁ፣ ኢትዮጵያዊ እኮ ይሄንን ቢያውቅ ተፈቃቅሮ ተሳስሮ አብሮነት ነው የሚያዋጣም ብሎ አንድ ላይ ይቀጥላል እና መረዳት መገንዘብ ያለብን ይሄ የመጣ ነው ያለፈው። የነጻነታችን ለዘመናት የተረከብናት አገር የማትገኝ እጹብ ድንቅ ነች እና ልዩነቶች እንኳን ቢኖሩ በንግግር ብቻ ነው መፈታት ያለባቸው። ኢትዮጵያ ውስጥ ከአሁን ወዲያ ጥይት መተኮስ የለበትም። መነጋገር፣ መቻቻል አለብን። የሌላውን ሰው ሀሳብ መቻል አለብን እንጂ አንተ ያልከው አይስማማኝም ስለዚህ ከአንተ ጋር አልኖርም ማለት አንችልም። ይሄ አንድ ሰው በሚስማር ለመምታት በግራ እጁ ሚስማሩን በቀኝ እጁ መዶሻውን ይዞ ሲመታ ስቶ የግራ እጁን አውራጣት ቢመታ የግራ እጁ እኔ ያንተ የሰውነት አካል አይደለሁም፣ ስለዚህ መገንጠል አለብኝ ሌላ አይችልም። ምክንያቱም አንድ አካል ውስጥ ነው ያለው እና ስለዚህ ኢትዮጵያም ልክ እንደዛ ናት። ያንን ስል ለእኔ ምናልባት ሰው ይገርመው ይሆናል። የተባበሩት መንግስታት እውቅና የሰጠው ምናምን ይሉ ይሆናል። ለእኔ ግን ኤርትራውያኖችም ኢትዮጵያውያኖች ናቸው፣ ዘመዶቻችን ናቸው። አንድ ላይ ነው መኖር ያለብን። ያ ለአፍሪካ የሚያዋጣት ንክሩማ ያሉት ነው። አፍሪካ መስት ዩናይት ለእኛ የሚያዋጣን መተባበር ብቻ ነው ከዚህ ድህነት ለማውጣት እንጂ በተናጠል የትም እንደማንደርስ በደንብ ነው የማውቀው። ይሄ ኢዩ ራሱ የሚተባበረው የአውሮፓ ዩኒየን ድህነት ውስጥ ላለመግባት መጥፎ ነገር ላይ ላለመውደቅ ልጆቻቸውን በሰላም ለማሳደግ ነው እንጂ አንዱ ጠረፉን ዘግቶ ሌላ ሰው አይገባም ማለት አቅቶት አይደለም። ግን ሆደ ሰፊነት ያስፈልጋል። ስለዚህ ያ ሆደ ሰፊነት እንዲሳካልን ለውጡን እንዲሳካ በምንችለው በሙሉ መርዳት። ጥሩ ጠቅላይ ሚኒስትር አግኝተናል፣ አይተን የማናውቀው ስለዚህ እሳቸውም በተቻለ መጠን ሀገራችንን ደህና ቦታ እንዲያደርሱልን ፋታና ጊዜ መስጠት አለብን እንጂ ዛሬ ተወልዶ ዛሬውኑ አድጎ ዛሬ ስራ ካልገባ አንድን ህፃን ብለን ማስጨነቅ የለብንም። ሁሉ ነገር ደግሞ እንትን ሊል አይችልም፣ ሊሳካ አይችልም፣ አልጋ ባልጋ ሊሄድ አይችልም። ስለዚህ ችግሮች ይኖራሉ፣ ስህተቶች ይኖራሉ፣ መጥፎ ስህተቶች፣ አሰቃቂ ስህተቶች ይኖራሉ። እሱን እያረምን እንዴት ነው ወደፊት የምንሄደው የሚለውን ነው ማየት ያለብን። በዚያ ላይ እኔ በስደት ያየሁትን መከራ የሚቀጥለው የኢትዮጵያ ትውልድ ወጣት እንዲያ አልፈልግም። አሁን ግሪክ ሀገር የሚካሄደውን ግፍ በዚህ በኮሮና ብታዩ ሀገራቸው ጦርነት ስላለ ሰዎች እንዴት እንደሚሰቃዩ ለአራት ሺህ ሰው የተዘጋጀ ካምፕ አንዱ ደሴት ላይ ከሀያ ሺህ ሰው በላይ እንዳለበት እና ስለዚህ ይሄ በሽታው እንደጀመረ ግሪኮቹ ለራሳቸው መኖር እንዳልቻሉ እንኳንስ ለሌላ ሰው ሊረዱ እና እነ ጀርመን እግዜር ይስጣቸው የተወሰኑ ሰው ሕፃናት ልጆች እንቀበላለን እንዳሉ፣ እነ ሆላንድ ለምሳሌ አንቀበልም ብለው እንትን እንዳሉ፣ ጆሮ ዳባ ልበስ እንዳሉ እና ያ እንዳይደርስብን ያ ልጆቻችን ላይ እንዳይደርስብን መድረሱ አይቀርም። ካልተደማመጥን መወያየት ከሌለ እኔ በጠመንጃ ነው የምንል ከሆነ የሚቀጥለው ትውልድ እዛ ውስጥ ነው የሚወድቀው። እንደሱ እንዳይሆን ልጆቻችንም በሰነም ለማሳደግ ለማስተማር የግዴታ ወደን ሳይሆን በግድ ነው ተስማምተን መኖር ያለብን ነው ማለት ነው። ከአርባ አንድ አመት ስደት በኋላ የእርሶ ኢትዮጵያዊነት መንፈስ መልሶ ኢትዮጵያን ዘውድ ወደ ሀገር ከመውሰድ አኳያ ኢትዮጵያዊነት መልሶ ለሀገሮ ለኢትዮጵያ ምድር አፈር አብቅቶታል ያንን ለመገር ለመርገጥ በህዝቧ ቅፍ ውስጥ ለመሆን አድርሶታል። ጭርም ጊዜ ቢሆን ለሳምንታት በዛ ባጭር ቆይታዎ ኢትዮጵያና ኢትዮጵያውያንን እንዴት አገኟቸው? ከአርባ አመት በኋላ ተለይቶ ወደ ሀገር መግባትስ እንዴት ነበር ቆይታዋ? ኢትዮጵያን ከመውደድ የተነሳ በቃ ልክ እዛ እንደሚኖር ሰው ነኝ። የሰው ቁንጅና፣ የሰው ደግነት፣ ትህትናው እኔ በዛ ላይ ሰው ማነጋገር እወዳለሁ ሁልጊዜ ጊዜ። እናንተም የፈለጋችሁትን ጠይቁኝ፣ የማይስማማችሁን ይሄን አንመልስም በሉ። እኔም ግን ማወቅ ስለምፈልግ አንዳንድ ጥያቄዎች ስለጠይቃችሁ ጠይቃችሁ ላለሁ እና የሰው ትሁትነት እውቀት እውነቴን ነው። በጣም በጣም የበሰለ ህዝብ ነው ኢትዮጵያ ያላት፣ በጣም አዋቂ አስተዋይ እና፣ ይሄ ነው የማይባል ደስታ ነው የነበረኝ። ስትወጣም የምታገኘው ሰው ዝም ብለህ መንገድ ላይም የምታናገረው ሰው ሁሉ ደስ ይልሃል። ባንክ ቤት ገንዘብ ልቀይር ገብቼ ልሆ ጠይቃለሁ፣ እነሱም ይመልሱልሃል። ምንድን ነው የሚጠይቀኝ ምን አይሉህም። እና ለእኔ እንዴት አድርጌ ልንገርህ? ዛሬ ኢትዮጵያ ሄጄ ማገልገል ብችል ከአሁን ወዲያ ያለችኝ ነትመ እኔ በጣም ደስተኛ ሰው ነው የምሆነው። ምክንያቱም እኔ ሁል ጊዜ የምንላለሁ መስሪያ ቤቴ ውስጥ እኔ ለእናንተ አላስፈልጋችሁም። እናንተ ከበቂ በላይ የሰው ኃይል አላችሁ በሁሉም ደረጃ እና ስለዚህ ለሀገሬ ነበር የማስፈልጋት ለሀገሬ ደግሞ አልተሳካም እላለሁኝ። ፍቅሬ ወደ የለው እውነቴን ነው። ብዙ ጊዜ ምንድን ነው የምለው እኔ እዚህ መሆን የለብኝም። ኢትዮጵያ ነው መኖር ያለብኝ። ምክንያቱም ሁሉም ነገሬ ለኢትዮጵያዊ ነው ምሰራውም፣ ማስበውም፣ ማደርገውም እላለሁኝ። እና ወደፊት የሚሆነውን እግዜር ያውቃል። የቆየሁት ሁለት ሳምንት ነው እና መጨረሻ ኢትዮጵያ ሄጄ የነበረው የዛሬ አስር አመት ነው። የዛሬ አስር አመት ስሄድ ያቴ አርፋ እሷ ቀበር ነው የሄድኩት። አንድ ሳምንትም የቆየሁ አይመስለኝም። ወዲያውኑ ነው የተመለስኩት። ምንድን ነው በዛ ባለፈው ስርዓትም ጊዜ በሚመቸኝ ሁኔታ የሰብአዊ መብት ረገጣን ተው ለማለት ሞክሬያለሁ እና የዛን ጊዜ ምንድን ነው ተው ነገ ይሄ ቀን ያልፋል እና ስለዚህ ሰብአዊ መብት ካልተከበረ በኋላ መጥፎ ነገር ነው የሚከተለው። ብዙ ሀገሮች ላይ የታየ ነገር ነው። ሰውን አክብሩት፣ ሰውን ጠብቁት። መንግስት የህዝብ አገልጋይ እንጂ ህዝብ የመንግስት አገልጋይ አይደለም። በእሱ እንግዲህ አንግባባም ነበረ። ከሀያ አንድ አመት በፊት ልክ ዘውዱን ሳገኝ አንድ ትንሽ የኑዛዜ ወረቀት ጽፌ አውቃለሁ እና እሱ ላይ ምንድነው ያልኩት ይሄ አሁን ያለው የኢትዮጵያ መንግስት በሚቀጥለው አስር ወይ ሀያ አመት ውስጥ ሰብአዊ መብትን የሚያከብር የኢትዮጵያን ኢንተግሪ የኢትዮጵያን አንድነት የሚጠብቅ ከሆነና መልካም ተግባሩን መልካም ገጽታ ካሳየ አሁን ላለው መንግስት ዘውዱ የማይመለስበት ምንም ምክንያት የለም የሚል የጻፍኩት ዶክመንት አለ። እና ያንን የጻፍኩት ምንድን ነው ድንገት እኔ ከሞትኩኝ ሰዎች እንዲያውቁና እንዲመልሱት ለማለት ነበር። መነታረክና ዝም ብሎ ተቃዋሚ ግትርነት የለብኝም። መልካም ሲሰራ ሰው መልካም ሰርቷል። መልካም ሳይሰራ ደግሞ ይሄ ጥሩ አይደለም፣ ይሄ በኋላ ጉዳቱ ለኛው ነው የሚል ነው እና ይሄ ከኢትዮጵያ ጋር ያለ በቃ ትስስር ጥብቅ የሆነ ትስስር ነው። ኮሎኔል መንግስቱ ኃይለማርያም ጀምሮ እል የነበረው ጧት ጧት በነቃሁ ቁጥር ድሮ ያው ጧት ቢቢሲ ነበር የምንሰማው መንግስቱ ኃይለማርያም ከስልጣናቸው ተሰናብተው ኢትዮጵያ አዲስ መሪ አግኝታለች የሚለውን ነበር በቀን በቀን የምጠብቀው። ያ ሳይሆን ቀረና መለስ መጡ። መለስም ሲመጡ አቶ መለስ ዜናዊ ከስልጣናቸው ተሰናብተው ሌላ መልካም መሪ መጥቷል የሚል ነበር የምጠብቀው። እሱም ሳይሆን ቀረ እና ሁን አብይ አህመድ አሊ መጡ። ኢትዮጵያ ጥሩ ባላግብታለች በዚህ ሆኖ መቀጠል ያለብን ነው የምለው። አቶ ካሳሁ መልካም። አቶ ሲራክ አስፋው ስለ ቃለ ምልልሱ እናመሰግናለን። እኔም አመሰግናለሁ። እግዜር ያክብርልኝ። በዚህ አጋጣሚ ዘውዱን ወደ ኢትዮጵያ ለማስመለስ በጀመርኩት ጉዞ ላይ ከእኔ ጋር ሲጨነቁ፣ ሲሰቃዩ፣ ሲለፉ የቆዩ ኢትዮጵያውያን ወገኖች አሉ። ሆላንዳውያን ደግሞ ልክ እንደ አገራቸው ቅርስ ከእኔ ጋር በዝናብ፣ በፀሐይ፣ በበረዶ የዞሩ በየቦታው እጅ የነሱ በየቦታው የለመኑ እና እኔ ስብሰባ በተቀመጥኩ ቁጥር ከጎኔ ልክ እንደ እንደ ኢትዮጵያዊ ቁጭ ብለው በደንብ እንትን ያሉ የረዱኝ ሆላንዳውያን ምስጋና ከልብ የመነጨ ምስጋናዬን ላቀርብላቸው እወዳለሁ። ምክንያቱም እንትን ይሄንን እዚህ ለማድረስ የነሱ ትብብር ባይኖርበት ኖሮ እንደገና የቀጠለ ትልቅ ችግር ውስጥ ነበር የምገባው እና ይሄ ነው የማይባል ውለታ የሰሩ ሆላንዳውያን አሉ። ራሱ ዘውዱን ፊዚካሊ እንትን ከማስተካከል ጀምሮ ሁሉ የረዳኝ ሆላንዳውያን ለኢትዮጵያዊ አልመጣም። በጤና መታወቅ ምክንያት ሌላ ሆላንዳዊ ወዳጅ ወንድም የምለው አለ። እሱ ከሀያ አንድ አመት ጀምሮ አብሮኝ የተጓዘ ነው እና እነሱ እነሱን ከልቤ ማመስገን አለብኝ። ኢትዮጵያም ለነዛ ሰዎች የኢትዮጵያ መንግስት እውቅና መስጠት አለበት ብዙም የተሳሳትኩ አይመስለኝም። ምክንያቱም ውለታቸው ይሄ ነው አይባል። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር።